ገርነት፣ ትህትና፣ መገዛት፣ ጥልቅ እምነት እና ለቅዱስ መጽሐፍ ግልጽ የሆነ ፍቅር፣ እነዚህ ሁሉ የኢየሱስ እናት በሆነችው በማርያም ውስጥ ከምናያቸው ነገሮች መካከል ጥቂቶቹ ናቸው። ሰላም፣ የሴላ ቤተሰቦች እንደምናላችሁ። ዛሬ የመጨረሻው የሆነው የማቴዎስ አንድ ሴቶች ጥናት የማርያምን ሕይወት ልናጠና የተገናኘንበት ክፍለ ጊዜ ነው። ጥናታችን ብዙ የማርያም ባህርያትን ይሸፍናል። ታሪኳን በመቃኘት እና ይህች የተባረከች እና በጣም የተወደደች ሴት ማን እንደሆነች ለራሳችን እንማራለን። ከኛ ጋር ቆዩ በዚህ ጥናት ውስጥ ጠለቅ ብላችሁ እንድትሄዱ የሚያግዛችሁ የጥናት መምሪያ አዘጋጅተናል። ይህንን የጥናት መምሪያ በድረ ገጻችን ደብልዩ ደብልዩ ደብልዩ ዶት ሴላ ኢትዮጵያ ዶት ኦርግ ስላሽ ሜሪ ወይም ደብልዩ ኤስ ኢ ኤል ኤ ኢ ቲ ኤች አይ ኦ ፒ አይ ኤ ዶት ኦ አር ጂ ስላሽ ኤም ኤ አር ዋይ በመሄድ አግኝታችሁ ልታወርዱት ትችላላችሁ። እንደምናችሁ የሴላ ጓደኞች፣ ዛሬ ደግሞ እንደገና የእግዚአብሔርን ቃል ከእናንተ ጋር ለማጥናት መጥተናል። ባለፉት ሳምንታቶች የማቴዎስ ምዕራፍ አንድ ላይ ያሉትን ሴቶች ስንነጋገር ነበር። ዛሬ ደግሞ ማርያምን እናጠናለን፣ የመጨረሻውን ማለት ነው። የእሷን ታሪክ ለማጥናት አብረን ዛሬ ያለ ነው ጓደኞቼ ጋር ፍጹም ነኝ እኔ ደግሞ ዳያና እባላለሁ። ሩት እባላለሁ። ስለዚህ ዛሬ ደግሞ ወደ ሉቃስ ምዕራፍ አንድ ሄደን የማርያምን ሕይወት እናያለን። ሉቃስ ምዕራፍ አንድ ከቁጥር 26 እስከ 56 አነባለሁ። በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን። ጌታ ከአንቺ ጋር ነው። አንቺ የተባረክሽ ነሽ አላት። ማርያምም በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ይሆን እያለሽ ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብም ቤት ላይ ለዘላለም ይነግሳል። ለመንግስቱም ፍጻሜ የለውም። ማርያምም መልአኩን እኔ ወንድ ስለማላውቅ ይሄ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል። የልዑልም ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም በስተርጅናዋ ወንድ ልጅ ጸንሳለች። መካን የተባለችውም ስድስተኛ ወሯን ይዛለች። ለእግዚአብሔር የሚሳነው ነገር የለምና ማርያምም እነሆ እኔ የጌታ ባሪያ ነኝ እንደ ቃልህ ይሆንልኝ፣ አለች። ከዚያም መልአኩ ተለይቷት ሄደ። ማርያምም በዚያው ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ያቀረበች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች፣ ድምጿን ከፍ አድርጋ እንዲህ አለች። አንቺ ከሴቶች መካከል የተባረክሽ ነሽ የማህፀን ሽንፍሬ የተባረከ ነው። ለመሆኑ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? እነሆ የሰላምታሽ ድምፅ ጆሮ እንደገባ በማህፀን ያለው ጽንስ በደስታ ዘሏልና። ጌታ ይፈጸማል ብሎ የነገራትን ያመኖች እርሷ የተባረከች ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ከፍ ከፍ ታደርገዋለች። መንፈሴ በመድኃኒቴ በእግዚአብሔር ደስ ትሰኛለች። እርሱ የባሪያውን መዋረድ ተመልክቷልና፣ ከዛሬ ጀምሮ ትውልድ ሁሉ ብጽት ይሉኛል። ኃያል የሆነው እርሱ ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት ከትውልድ እስከ ትውልድ ይኖራል። በክንዱ ብርቱ ስራ ሰርቷል። በልባቸው ሀሳብ የሚታበዩትን በትኗቸዋል። ገዢዎችን ከዙፋናቸው አወርዷቸዋል፣ ትሑታንን ግን ከፍ ከፍ አድርጓቸዋል። የተራቡትን በበጎ ነገር አጥግቧቸዋል፣ ሀብታሞችን ግን ባዷቸውን ሰዷቸዋል። ምሕረቱን በማስታወስ ባሪያውን እስራኤልን ረድቷል ይህም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ያለውን ለዘላለም ለመጠበቅ ነው። ማርያምም ሶስት ወር ያህል ኤልሳቤጥ ዘንድ ከቆየች በኋላ ወደ ቤቷ ተመለሰች። ስለዚህ ዛሬ ለማድረግ የምንሞክረው ምንድን ነው? በተጻፈው ላይ ብቻ በማተኮር የማርያምን ህይወት ለማየት ምን ይለናል እግዚአብሔር ቃል ይህ ክፍል እና የተለያዩ ክፍሎች ስለዚህ ሴት ምንድን ነው የሚያስተምረን የሚለውን ለማየት ነው የምንሞክረው። ወደ ተለያዩ ጽሑፎች፣ ወደ ተለያዩ ነገሮች ሳንሄድ ማለት ነው፣ ቃሉ ብቻ የሚለንን። ስለዚህ ከቁጥር 26 እንጀምራለን። ምንድን ነው የሚለው? ጊዜው ምን አይነት ጊዜ ነበር ይላል? መቼ ነበር ይላል? ምን ከሆነ ስድስተኛ ወር። ከሱ በፊት የነበረ አንድ ታሪክ ነበረ አደለም? ለዘካርያስ ለኤልሳቤጥ የመጣ አንድ ቃል ነበረ፣ ልጅ እንደሚወልዱ ይሃም መልአኩ ገብርኤል ያመልክት በነገራቸው በስድስተኛ ወር ይሄ ሆነ ይላል። የመቼ ሆነ የሚለውን ጥያቄ ለመመለስ ያህል ማለት ነው። ከዚያም በኋላ እግዚአብሔር መልአኩ ገብርኤልን ላከው ይላል አይደል። ወዴት ላከው የሚለውን እስቲ እንመልከት። ወደ ገሊላ ከተማ ላለችው በገሊላ ወደ ምትገኘው ወደ ናዝሬት ወይ በገሊላ አውራጃ ውስጥ ወዳለች አንዲት ከተማ ማለት፣ እንዴት ማለት ነው? አዲስ አበባ ውስጥ እንዳለች ገርጂ ሰፈር ወይም ደግሞ አዲስ አበባ ውስጥ እንዳለች ቦሌ ወይ ፈረንሳይ ነው። አንድ ሰፈር አይደል? በጣም አትኩሮት ያለው መላክ ነው አይደል? ከዚያስ ወደ ናዝሬት ከተማ ላከው። ያ ብቻ አይደለም፣ ምን? ወዴት ላከው ይላል እንደገና ተዳዊት ዘር ስለሆነ ዮሴፍ ለሚባል ለሚባል ሰው ወደ ታጨች አንድ ድንግል እዝና በጣም የሚገርም ስለዚህ እንበል ገርጂ አካባቢ ብዙ ማርያሞች ሊኖሩ ይችላሉ ማለት ነው አይደል እንደ መጽሐፍ ቅዱስ ላይ እንደምናየው ደግሞ በጣም የተለመደ ስም ነው ብዙ ማርያሞች አሉ። ግን ከነዛ ማርያሞች ሁሉ ለይቶ ለዮሴፍ የታጨችዋን ፈልግልኝ ነው አይደል ከዚያስ እሷም ደግሞ ምንድን ነበረች ድንግል ነበረች ይላል ከዛ የድንግሊቱም ስም ማርያም ነበረ፣ ይላል በጣም ብናሰላስለው ደስ ይለኛል። ምክንያቱም እንዲህ ነው ራንደም አይደለም አጠራሩ አይደለ፣ በሰማያት በደንብ ተፈልጎ ተነጣጥሮ የተፈለገን አንድ ሰው ጋ ነው የተላከው። አድራሻዋን እዚህ ጋር አሁን እኛ ሰፈር አድራሻ ስን ነገር ማለት ነው። እንትን መንገድ ላይ ትሄድና ቀይ በርስታይ ጥፍ ትልና ከዛ ደግሞ ሱቅ አለ፣ ከሱ ወደ ግራ ታደርግና እዛ ቤት ሄደ ታንኳኳና ያችን ሴት ታገልኝልኛለን ብሎ በጣም አድርጎ ነው የሚጠራት እና በጣም ለነገሩ የበለጠ አትኩሮት እንድንሰጠው ያደርገናል። ከዚያ እሷም ወዳለችበት መልአኩ ገባ ይላል አደል እና ያጠራሩ እሷን እሷን የፈለገበትን የእግዚአብሔርን አትኩሮት ስንመለከት ምን ምክንያት አለው ብለን የበለጠ እንድንቆፍር የእግዚአብሔርን ቃል ያደርገናል። ስለ እሷ ጀርባ እንድናጠና ያደርገናል፣ አይደለም። ከዚያ ገብቶ ያላት ምንድን ነው ያላት፣ መልአኩ እጅግ የተወደድሽ ሆይ፣ ሰላም ላንቺ ይሁን። ጌታ ከአንቺ ጋር ነው። አንቺ የተባረክሽ ነሽ። ማርያም ምደነግጠች እና ምን አለች አይነት ሰላምታ ነው ይሄ እስኪ እናስበው ምን አይነት ለምንድን ነው ግራ የተጋባችው እዚህ ሰላምታ እውነትም ትንሽ አሚና በጊዜውም በአሁኑም ትንሽ ለየት ያለ ሰላምታ ነው ምክንያቱም እጅግ የተወደድሽ ሆይ ሰላም ላንቺ ልክ እንትናን ያስታውሰኛል ጌዲዮን ሲያገኘው መላኩ ማይቲ ዋርየር ብሎ ግሪታ ዩ የጠራት አጠራር ለሷ ፓውሊ ራሷን በምታስብበት መልኩ ሳይሆን በጣም ለየት ባለ መልኩና አይደል፣ ላይክ ውዳሴ ማለት ይከብደኛል ግን አይደል፣ እንደዛ ነገር ነው የተባረክሽ ነሽ እግዚአብሔር ካንቺ ጋር ነው ብሎ አክብሮት ያለውና ለየት ያለ በጣም ዋር የሆነ ሰላምታ ሰላም። እንደውም አክብሮት ብቻ ሳይሆን የሆነ ማዕረግ ያለው አጠራር ነው። አይደለ፣ የተወደድሽ ማለት ሞገስ ያለሽ። እንደውም አሁን በተለይ በነገስታት አካባቢ በተለይ ስትመለከቱ ሰዎች የራስ የራሳቸው ማድረግ አላቸው አይደለ፣ ዮር ግሬስ ግርማዊነቶ። አሁን ለምሳሌ አንድ ሰው መጥቶ እኔ ግርማዊነቱ ቢሉኝ እኔና ሌላ ሰው ነው ነው የምትሉት አይደል። ስለዚህ እንዳልሹ ስለ እርሷ ስለ ራሷ ካላት አመለካከት ከፍ ባለና ለየት ባለ ሁኔታ ነው የሚጠራት። ስለዚህ እቺ ልጅ በዚያን ጊዜ እዚህ ጋር ቃሉ እንደሚናገር ምን አይነት ልጅ ነበር ይችላል? አንዲት ድንግል ናት፣ እሷ ገና ለምንም አይነት ሥልጣን የበቃች አይደለችም። እምልሽ አሁን እኛም ሀገር አንቱ እላለን በድቤ ለሰነበተ ለሁሉም ሰው ማረግ የማረግ ስም እንጠራለን፣ በማረግ ስም ነው የሚጠራት እሷ። ግን በዛ ጊዜ አባባል እድሜዋ ስንት ቢሆን ነው? እንደው ለዘንድሮ ሰው ትንሽ ሴንሲቲቭ ነው ንለት ካለን 16 ልንል ልንችል ይሆናል እንጂ በዛ ጊዜ 12 13 አካባቢ ናት። ስለዚህ ምንም አይነት እንዲህ አንቺ የተወደድሽ የሚል ነገር ሊጭንባት የሚችል የኑሮ ወይም በሕይወት ያካበተችው በልምድ ያካበተችው ምንም ነገር የለም ገና አይደለም እና ግን ይሄም ራሱ ይጨምርልናል እንደገና ጀርባዋን እንድና ጠና ለምንድን ነው እንደዚህ አይነት አክብሮት የተሰጣት እንደዚህ አይነት አጠራር ልትጠራ የቻለችው የሚለውን እንደገና እንድንመለከተው ይጠብቅብናል። ከዚያም በጣም ደነገጠች። መልአኩም ንግግሩን ጀመረ። አይደለም ይሄንን ነገር ለማወቅ የእሷን ማንነት ለማወቅ የሷን የውስጥ ሀሳብ ለመረዳት ብዙ ታሪክ የላትም። እንደ ሌሎቹ ሴቶች ወደ ብሉይ ኪዳን ሄደን እንድናጠና የሚያደርገን አሁን ስለ እሷ ለማጥናት ምን ማየት ይኖርብናል? የራሷን ቃላት ማጥናት ይኖርብናል። የራሷን አነጋገር እና የራሷን አካሄድ ማጥናት ይኖርብናል እና ትንሽ መለስ ብለን እንደገና ትንሽ ቀደም ብለን ቁጥር አርባ ስድስት ጀምሮ የራሷን ቃላቶች ብናያቸው በጣም ደስ ይለኛል። ወደ ንግግሩ እንመለሳለን። ትንሽ ስለ እሷ እኔ ምን አይነት ልጅ ነበረች የሚለውን ለማየት ወደ መዝሙሩ ብናይ ደስ ይለኛል። ምንድነው ብላ የዘመረችው? ነፍሴ ጌታን ከፍ ከፍ ታደርገዋለች። ይሄ መዝሙር የሚያስታውሰን ነገር አለ መዝሙር ያስ የዳዊትን መዝሙር ያስታውሰናል። የዳዊትም ዳዊት መዝሙር ሰላሳ አራት ላይ ምንድነው ያለው ነፍሴ ሁልጊዜ ግዜ እግዚአብሔርን ትባርካለች ምስጋናውም ዘወትር በአፌ ነው አለ። ከዛስ ውጪ ሌላ ከዳዊትስ ሌላ እንዲህ አይነት ዝማሬ የሚያስታውሰን ሰው አለ? የሀና ቀንዴ ከፍ ከፍ አለ አይደለ? በቃ በእግዚአብሔር ሐሴት አደረኩኝ የሚል ዝማሬ ታመጣለች አይደለ? ስለዚህ ምንድነው የምንመለከተው ከማርያም ዝማሬ አንድ ወደ ኋላ ብላ የምትጠቅሳቸው ጥቅሶች እንዳሉ እንመለከታለን። እስቲ ዝቅ እያለን ደግሞ እንመልከት። እንደገና ቁጥር 48ን እንየው፣ የሚቀጥለውን እርሱ የባሪያ መዋረር ተመልክቷል፣ እና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ይሄ ነገር እንደገና ሌላስ ቦታ የት እናገኘዋለን ብለን ስናይ ዕንባቆም ምዕራፍ 3 ቁጥር 18 ላይ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። በጣም ሁሌም እንጠቅሳትክናል። በመድኃኒቴ አምላክ ሐሴት አደርጋለሁ። ይሄ በጣም አስፈላጊ ነገር ነው። ለምን የእግዚአብሔርን አዳኝነት አላደል ስር የሰደደ ወደኋላ ሄዳ የምታወጣው አስተምሮት ወስዷል ማለት ነው። እንዴ ይሄ በጣም ስለ እሷ ማንነት ስናይ ከአንደበቷ የሚወጣውን እያንዳንዱን ቃል ስንመለከት ወደኋላ ሄዳ የምትጠቅሰው የምታወጣው የምትጎትተው ሌላ መንፈሳዊ ሀብት እንዳላት እና አይ ቲንክ ከመንፈሳዊ ሀብቱም ጋር ተያይዞ የእግዚአብሔርን አዳኝነት የተረዳች የተረዳችና ያወቀሽ ምክንያቱም ቁጥር 47 ላይ መንፈሴን በመድኃኒቴ በእግዚአብሔርኛ በመድኃኒቴ ስንል ያው መድኃኒቴ ሲሆን መዳኔ የኑ ያዳነኝ ለማለት ነው እንጂ መድኃኒትነቱን ማለት እንደሆነ ሁሉ በእግዚአብሔር በመድኃኒቴ በእግዚአብሔር ደስ ትሰኛለች ስትል የእግዚአብሔርን አዳኝነት ያወቀች አግኖሌጅ አደረገች የተቀበለች ሴት እንደሆነች እናውቃለን እና ኢቭን በሌላም አቅጣጫ ብናየው አዳኝም የሚያስፈልጋት ልክ እንደኛ እንደሁላችንም ማለት ነው። አዳኝም የሚያስፈልጋት መሆኗን ተረድታ ራሷን በጊዜው ከነበረው ስክሪፕቸር ወይም በጊዜው ከነበረው ቃል ጋር ራሷን አዋህዳ አገናኝታ፣ ምክንያቱም ይህው ታውቃለች፣ ትጠቅሳለች፣ ግን አዳኝ አስፈላጊነቱን የምታሳይ የምትናገር ሆና እናገኛታለን። አዎ፣ ስለዚህ እግዚአብሔርን አዳኛ ያደረገች ናት። ከዚያም ደግሞ እያያለፍን ስንሄድ ደግሞ እናሉ ቁጥር አርባ ዘጠኝ ላይ ደግሞ እየወረድን ሀያል የሆነ እርሱ ታላቅን ነገር በእኔ አድርጓልና አለች አይደለም። ስለዚህ መደገፊያዋ ስሙም ቅዱስ ነው፣ ስሙም ቅዱስ ነው። ስለዚህ ስለ እግዚአብሔር ያላት አመለካከትና አስተምህሮት ከልምድ የመጣ ሳይሆን በጊዜው ከነበረው ትምህርት የተወሰደ እና በቃሉ የተመሰረተች የቃሉ እውቀት ውስጧ ሰርጾ የገባ ወጣት ልጅ እንደነበረች ነው የምንመለከተው። ከዚያ ቁጥር አምሳ አንድ ላይ በክንዱ ብርቱ ስራ ሰርቷል። በልባቸው ሀሳብ የሚታባዩትን በትኗቸዋል። ገዢዎችን ከዙፋናቸው አውርዷቸዋል። ትሁታንን ግን ከፍ ከፍ አድርጓቸዋል። እንደገና የማንም መዝሙር ያስታውሳቸዋል። ይህ ደግሞ እንደገና ሐና ብዙ የወለደች መካን ሆናለች። መካን የሆነችው ጠግባ አድራለች። ምክንያቱም እግዚአብሔር ትሑታንን ከፍ ያደረጋቸዋል፣ ከፍ ያሉትን ዝቅ ያደርጋቸዋል። የእግዚአብሔርን ሉዓላዊነትና ታላቅነት በሕይወቷ የተረዳች ከእግዚአብሔር ቃል የወሰደች ሴት እንደሆነች ከዛ ቁጥር 53 ላይ የተራቡትን በበጎ ነገር አጥግቧቸዋል፣ ሀብታሞችን ባዷቸውን ሰዷቸዋል እያለች እያንዳንዱን ቃል ብንመለከተው እያንዳንዷ ቃል ከብሉይ ኪዳን ከኢሳያስ አሁን ኢሳያስ 17ን ራሱ ቁጥር 10 ላይ ስመለወጡ አዳኝ እግዚአብሔር ምን ብሎ ይወቅሳቸዋል? እስራኤላ አዳኝ አምላክህን ረስተሃል ና ይላቸዋል። እሷ እዚ ጋር አዳኝ አምላኳን የምታስብ ሰው እንደሆነች እንረዳለን። እንደገና ደግሞ ሌላ ቦታ ምን ብሎ እስራኤላውያን ይወቅሳቸዋል? ኤርሚያስ ምራፍ 13 ቁጥር 9 ላይ ይሁዳን የይሁዳን ትቢት የኢየሩሳሌምንም እብሪት እገለብጣለዋል። ስለዚህ ትዕቢተኞችን የሚያዋረድ ትሁታንን ደግሞ ከፍ የሚያደርግ ታናናሾችን ከመሬት የሚያነሳ እንደሆነ እራሷንም ከነዛ ሰዎች ጋር አይደንቲፋይ የምታደርግ እና ይመስለኛል። እና ከማርያም ሕይወት እዚህ ጋር ከራሷ አንደበት የምንረዳው ነገር ምንድን ነው? እውቀት የነበራት ናት። የብሉይ ኪዳን በዛን ጊዜ ቶራ የሚለውን የአይሁድን ባህልም ሃይማኖትንም በደንብ የምትከተል እና የምታውቅ ሰው ነበረች። ራንደም አልነበረም አመራረጡ የሚለውን ያመለክታል። ምክንያቱም የእግዚአብሔርን ነገር የእግዚአብሔርን ማንነት በጥቂቱም ቢሆን በብዙ የተረዳች ሰው ናት። ወደኋላ ሪፈር ማድረግ እኮ ይከብደናል አይደለ? ያላነበብነውን ነገር ያላየነውን ነገር ወደኋላ ቨርስ ለመጥቀስ፣ ኢቨን ያነበብናቸውን መጽሐፎች ለማወቅ ማንበብ ይኖርብናል። እንደዛው እሷ ይሄን ሁሉ የእግዚአብሔርን ቃል ስትናገር በአንድ በአንድ ሶንግ እንደ ምላሽ አርጋ ስትሰጥ፣ እች ሴት በደንብ የተሞላች ናት። እግዚአብሔርን ቃል የምታውቅ ናት። በዛ ጊዜ ለአሂዶች የተሰጠውን ቃል ይሄ ማለት አዲስ ኪዳን ገብተናል። ስለዚህ መሀል ላይ የነበረውን የጸጥታ ዘመን አለ፣ መሀል ላይ የነበረ ያልተጻፈበት ምንም ነቢያት ያልተሰነሱበት ዘመን አለ። ከዛ በኋላ የመጣች ሰው ናት። እንደዛም ሆኖ ግን የድሮውን የነ ሀናን የነ ኢሳያስን የሁሉንም ሪፈር ታደርጋለች። ስለዚህ በጣም እውቀት የነበራት በደንብ የተማረች የእግዚአብሔርን ቃል በደንብ የተማረች ሰው ናት። አሁን ቁጥር ሀምሳ ላይ እንኳን ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል ይላላል እና ዘጸአት ምዕራፍ ሀያ ላይ እንደዚሁ የሚል እግዚአብሔር የተስፋን ቃል ሰጥቷል እስከ ሺህ ትውልድ እግዚአብሔር ምሕረቱን እንደሚያስብ እና ለምን ግራ ታጥፈ ቀኝ ታጥፈ እንትን ከተማ ሄደ እንትን አውራጃ ሄደ እንትን ከተማ ሄደ እዚህ ጋ ሄደ እዚያ እና ምንድን ነው ለራሳችንም እስከዚህ ነገር የምንወርሰውና የምንማረው የሚጋባብን ከህይወቷ ምንድን ነው? ለእግዚአብሔር የተሰጠ ህይወት፣ ለቃሉ የተሰጠ ህይወት፣ ለቃሉ አሰላስሎት የተሰጠ ህይወት። ምክንያቱም ቅድም እንዳልሽሩት ይህን በደስታም ቀን ይሁን በሀዘን ቀን ቀድመን ያልቀበርነው ነገር አይወጣም። አይገርማችሁም? በተለይ በዝኖዛ አይነት ምንድን ነው ስሜታዊያን ጊዜያቶች፣ የሀዘንም ሰዓት ሲደርስ በጣም ስሜታችን በሚጎዳ ጊዜ፣ የደስታም ጊዜ ቢሆን በጣም ስሜታችን ሀይ በሚሆን ጊዜ አስቀድመን በጤናው ቀን በውስጣችን የቀበርነውና የቀረቀርነው ቃል ነው የሚወጣው። ስለዚህ እሷ በጣም ስሜታዊ ቀን ነው ትልቅ በእግዚአብሔር ፊት የሚቆም መልአክ መጥቶ አንቺ የተወደድሽ እግዚአብሔር ሴት ሲላ ደንግጣለች አይደል። በዛ ሰዓት ግን ተናገሪ ስትባል የምትመነዝረው ምንድን ነው? በፊት ያስቀመጠችው መዝሙር ምዕራፍ 3 ቁጥር 16 ባለ ሳሳት አሁን እንደገና ይጀ ምን የሚል ቃል አለ። ጻድቅ በምቹ ጊዜ አምላኩን ይፈልጋል። የጥፋት ጎርፍ በመጣም ቀን አይጠርገው ይላል። አይመጣም አይልም፣ በመጣ እና ምን አይነት ሴት ነው የምናየው እዚህ ጋር? እኔ ጊዜ ወስደን እያንዳንዷን አንድ ቨርስ እንኳን ብንመለከተው ኤርሚያስን ትጠቅሳለች፣ ኢሳያስን ትጠቅሳለች፣ መዝሙርን ትጠቅሳለች፣ ሀናን መዝሙር ትጠቅሳለች፣ ዘጸአትን ትጠቅሳለች፣ ሕግጋትን ትጠቅሳለች። ኢቨን ወደ ዘፍጥረት ሄዳ ታስተውላለች። በባቢሎን ጊዜ እግዚአብሔር ልባቸው ሲታበይባቸው እንዴት በምድር እንደበተናቸው ሕዝቦችን ይበተናቸዋል። እና የእግዚአብሔር የቃሉ እውቀት በመንፈሷ ውስጥ በአሰላስሎት እየኖረ ነው። ይህንን ነው የምንረዳው። አንድ ነገር እና እንኳን ቁጥር አምሳ አምስት ላይ ደግሞ ይህም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ያለውን ለዘላለም ለመጠበቅ ነው የሚለውን ትንቢታዊ ቃልም እንኳን ስትናገር፣ በትንቢት መንፈስ እንኳን ተንታ ስትናገር እናያለን። እና አሁን ይሄንን ማንነቷን ተመልክተን ወደኋላ ዞር ብለን እስቲ ከመልአኩ ጋር የነበራቸውን ከመልአኩ ገብርኤል ጋር የነበራቸውን ንግግር ብንመለከት ደስ ይለኛል ይሄ በውስጧ ያለው የእግዚአብሔር ቃል መድረክ ሊነግራት ላለው እየነግራት ላለው ታይቶ ተሰምጦ ለማይታወቅ ዜና ያዘጋጃት ይመስላችኋል እግዚአብሔር በየዘመናቱ የሚያደርገው አዳዲስ ነገር አሁንም ሊያደርግ ይችላል አይደለም ያን ጊዜ በተጻፈው ያም ትንቢት አለ ኢሳያስ ምዕራፍ ዘጠኝ ላይ ድንግል ወንድ ልጅ ልትወልዳለች የሚል የተስፋ ቃል አለ። ስለዚህ እኔ ሳያት ይቺ ትንሽ ልጅ ልክ መልአኩ ሲናገር አይምሮዋ ወደ አንዳንድ የእግዚአብሔር የተስፋ ቃላቶች ይሄዳሉ። እና ስለዚህ አሁን እዚጋ በነበረው ኮንቨርሴሽን ምንድን ነበረ መልአኩ የሚነግራትም ቃል? ለምንድን ነው አሁን ለምሳሌ በዘመኑ አሁን በዘመኑ የተለያዩ ትንቢቶች ይነቃሉ አደለ? እነዚህ ትንቢቶች እውነት ይሁኑ አይሁኑ ኬት ይምጡ፣ ኬት አይምጡ፣ እንዴት ነው የምናረጋግጠው? ምክንያቱም የሚነግራት ነገር በጣም አስደንግጧት አለ። እሷ ግን የጌታ ባሪያ እንደ ቃልህ ይሁንልኝ ብላ እራሷን እንድትሰጥ ያደረጋት ምንድን ነው? የሚነገራትን ነገር በምን ነበር እውነት መሆኑን ለማረጋገጥ የቻለችው? እኔ ሁለት ነገር አያለው እዚህ ላይ አንደኛው እንትን ሰጣት፣ ሪፈረንስ ሰጣት። ኤልሳቤጥን ግን ታውቂያታለሽ አይደል? አይደል አሁን ታውቂያታለሽ። ስለዚህ እሷ አትወልድም ነበር እስካሁን እንደማትወልድ ደግሞ ኢትስ ኦብቪየስ የሚታወቅ ነው። ኤልሳቤጥም ስታመሰግን ምን ምንረዳው ነው በጣም ብዙ ዓመት እንዳልወለደች። ዘካሪያስ አለማመን ደረጃ ያደረሰው የእሷ አለመውለድ ነው። እሷ ስድስተኛው ወሯን ይዛለች ይላታል። አንድ እንትን ነው ይሁንልሽ፣ እኔን ቃል እግዚአብሔር ምንም እንደማይሳ ነው ለማወቅ የማይቻለው ነገር የሆነ ነው። ታያለሽ ኤቪደንስ አለ። አንደኛው ነገር እሱ ነው። ሁለተኛ ነገር ደግሞ እንደ ቅድም እንደ ተባባል ነው የእግዚአብሔር ቃል እውቀት የነበራት ናት የእግዚአብሔር ቃል እውቀት የነበረውን ሰው ኦኬ፣ እግዚአብሔር ቃል ሄ ሄ ሄ ሲል ሰምታችኋል አይደል አሁን? አዎ ሰምተናል። መስማት ብቻ ሳይሆን ግን አሁን እየተካሄደ ነው። ስለዚህ ለእግዚአብሔር የሚሳነው ነገር የለም። የድሮ የምታውቂያቸው እውቀቶች አሉ። ከዚህ በፊት የምታውቃቸው የምጠራቸው የእግዚአብሔር ቃሎች አሉ። እሱን ተጨማሪ ላይ ደግሞ ይኸውልሽ ኤልሳቤጥን ደግሞ ስታያት አሁን ስድስተኛ ወሯ ነው። ትሄድ የለ ትሄዳለች እኮ እሷ ጋር። ስለዚህ ሁለት ነገር ባንዴ እየነገራት ነው መላኩ መልአክ መልአክ መሆኑን እንዳለ ሆኖ ከእግዚአብሔር ዘንድ የተላከ መልአክና ኦርዲነሪ ሰው በጣም ይለያያልና እነዚህ ነገሮች ታረጋግጣለች። የእግዚአብሔር ቃል እውነት እንደሆነ፣ እየተፈጸመ ያለ ነገር እንደሆነ፣ ኤልሳቤጥ በእውነት መጸነሷን፣ ስድስተኛ ወሯን መያዟን። ይሄ የማይታይ ነገር አይደለም። ትልቅ እርጉዝ ናት አሁን ስድስት ወር ሆኗታል። እና እነዚህ ነገሮች ለምክንያት ይመስለኛል የሚሰጣት በቃ ድሮ እግዚአብሔር ለነሳራ ልጅ እንደሰጠው አሁንም ደግሞ ለኤልሳቤጥ ለወገንሽ ለሆነች ለኤልሳቤጥ ሰጥቷል። እንዲህ ያለ ኤቪደንስ እየደረደረላት ይመስለኛል። ማስረጃ በማስረጃ ነው ያቀረበላት ጥያቄውን እና የማወቀው እግዚአብሔርን ቃል ደግሞ ማወቋም ይመስለኛል ኮንፊደንት ሆና ይሄ ነገር እኮ እግዚአብሔርን ቃል ስታውቅ እንትን ብቻ አይደለም። ማርያም ያኔ በማርገዟ ወይ ምናምን ቢመጣው ኮንሲኩዌንስ ራሱ ይገባታል መሰለኝም። እግዚአብሔር በቃ ይሁን አንተ እንዳልክ ይሁንልኝ ነው ያለችው። በዛ ዘመን አርግዛ ያለ ባል ብትገኝ ታጨች እንጂ አላገባችም፣ ሴት ብትገኝ ቀጥታ ትወገራለች፣ አይደለ ግን በቃ ለእግዚአብሔር የሚሳነው ነገር የለም። ከዛ በኋላ ያለውን ሁሉ ፍገርታውት በኋላ አይነት ምንም እንትን ያለች አልመሰለኝ። ስለዚህ የእግዚአብሔር ቃል እውቀቷና ከዛ ደግሞ የተሰጣት ኤቪደንስ ይመስለኛል ኮንፊደንትሊ፣ በቃ አንተ አይፈቅድ እንዳልከው ይሁንልኝ። ታዲያ በዚህ ዘመን ለምንድን ነው ኮንፊውዝድ? ምን ነው አላል ኦኬ፣ እንተና ኤልሳቤጥ ዘመድሽም አርግዛለች ምናምን የሚል ምልክት ሰጣት። አሁንም የእንትና የአክስትሽን ፎን ነንበር እንትንትን ነው፣ እና ዜር ፎር እግዚአብሔር መሆኔን በዚህ ነው የምታውቂው ምናምን የሚሉ አይነት ትንቢቶች አሉ። ኤቪደንስ በመስጠት ማለት ነው። እና እዚህ ጋር ግን ከእግዚአብሔር ቃል የምንረዳው የሚናገርበት አላማ በጣም ጊዜያዊ አይደለም፣ ዘላለማዊ ሀሳብ ነው እየተናገረ ያለው። እግዚአብሔር ደግ ነው ለጸሎታችን መልስን ይሰጣል፣ ይረዳናል። እግዚአብሔር ግን እንዲህ አይነት ትልቅን ትንቢት ሲልክ ለዝም ብሎ ለጊዜያዊ ኒዲያችን አይመስለኝም ሳየው እዚጋ ማለት ነው። እዚጋ ሰማይን ቀዶ መልአክን ሲልክ ይሄ ዘላለማዊ የሆነን ነገር ለማስረዳት ነው። ምንድን ነው የሚለው በቃ ይሄ የሚመጣው ስም ስሙን እየሱስ ይዋለሽ፣ እርሱም ታላቅ ይሆናል የሉልም ልጅ ይባላል፣ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያቆም ቤትን ለዘላለም ዓለም ይነግሳል። ማቴዎስ ምዕራፍ 1 ቁጥር 21 ወይም 23 ላይም ስሙን እየሱስ ይዋለሽ፣ ህዝቡም ካጣታቸው ያድናቸዋልና። ስለዚህ ይሄ የሚመጣው ሁልጊዜ የሚመጣውን ትንቢት ከእግዚአብሔር ከዘላለም አጀንዳው ጋርም ማስተያየት ይኖርብናል። ምንድነው አላማው? ምንድነው አላማው? ምንድነው ሊነግረኝ የሚፈልገው ነገር ከቃሉ እና ከእግዚአብሔር ዘላለማዊ ሀሳብ ጋራስ እንዴት ነው ላይናፕ የሚያደርገው የሚለውን ነገር ማየት አለብን ብዬ አስባለሁ። አሁንም ነገር ሮት ካልሽው ነገር በጣም አብሮ የሚሄድልኝ ቢኮዝ ለማርያም በጣም እውነትም የእውነት አስደንጋጭ ነገር ነው። አይ ቲንክ ብዙ ጊዜ በዚህ ሳይድ ታሪኩን ስለምናውቀው እንዴ ኦፍ ኮርስ ላይክ ኢየሱስ እንድትወልድ ነው ላይክ ትልቅ ክብር ነው ምናምን ብለን ልናስበው እንችላለን። ግን በዛ አንድ ነው ግን በዛ ሞመንት ውስጥ ለእሷ ያልሽው እውነታ ለሷም በጣም ቅርብ ነው። አይ ሚን ታስበዋለች ብዬ አስባለች። አሁን እርጉዞና ልትገኝ ነው። እቺ ሰው የታጨች ሰው ነች እና ያስወግራታል። ትዳሩንም ተጣጥቻሽ እውነት እንደው በኋላ እናያለን ያለን ዮሴፍ በቃ በዝምታ አለችን ልተዋት ሲልና ግን ይሄንን ጊዜያዊ ኢሹዎች ጊዜያዊ ችግር ዋጥ አድርጋ እንድታልፍ የሚያረጋት ነገር ቢኮዝ እውነትም እንዳልነው ከእግዚአብሔር ቃል ጋር የተወዳጀች የተዋወቀች ስለሆነች ሲነገርለት የቆየውን መሲህ ታውቃለች እና የሚነግራት ነገር እሱ እዚህ ጋር በያዕቆብ ቤት ለዘላለም ይነግሳል። የሚያወራላት ነገር ኢሳያስ የተነበየው እና እውነትም ደግሞ ኢሳያስን ታውቃለች ትጠቅስልናለች እዚህ ጋር ኢሳያስ ከነገረን ትንቢት ስለሚመጣው አዳኝ ስለሚመጣው መሲህ አንድ አይነት ነገር ነው እና የሚታያት ነገር ኦኬ፣ ከዚህ ጊዜያዊ ከሚገጥመኝ ጊዜያዊ ችግር ያለው ዘላለማዊ ኢምፕሊኬሽን ወይም ዘላለማዊ ፋይዳ በጣም በጣም በጣም ትልቅ ነው እና በቃ እንዳፋ ያደርገ እኔም በሆን እኔም በሆን ብለን ስናስበው ማለት እሷ ፖዚሽን ውስጥ ለማሰብ በቃ እያንዳንዱ ዲቴይል አስበው አይ እንደዚህ አደርገዋለሁ እንደዚህ ሆነዋለው አለው ብለሽ በቃ አንተ እንዳልከው ይሁን ብሎ ቢኮዝ በጣም ኦቨርዌልሚንግ እና በጣም ብዙ ኢምፕሊኬሽን ያለው ነገር ነው፣ ዘላለማዊም ጊዜያዊም። እና ጊዜያዊ ነገር ግን ዋጥ እንድታደርግ የሚያረጋት ብዬ የማስበው እዝ የምታውቀው ዘላለማዊ ኢምፕሊኬሽን ነው ብዬ አስባለሁ። ስለዚህ ከአለፈው ህይወቷ ስንረዳ የእግዚአብሔር ቃል ያሰላስሎት ህይወትን እናያለን። ኢቨን በ12 በ13 በ14 ዓመቷ እንኳን እንደዚህ አይነት የኃይለኛ ድፍረት ያለው የሚመስል ህይወቷን እንኳን መስዋዕት እስከ ማድረግ ሊጠይቃት የሚችል ህይወቷን ባይጠይቃት ትዳሯን ሊጠይቃት የሚችል ብዙ መስዋዕትነትን የሚጠይቅባትን ውሳኔ ለመውሰድ እና ማቴዎስ ምዕራፍ አንድ ላይ ከዚያም በኋላ የጌታ እናቱ በመሆን የተለያየ ቦታ ላይ ኃይለኛ ስፍራ እንዲኖራት ያደረገው አጠባበቋም ነው እላለሁኝ። ምክንያቱም ይሄ የእግዚአብሔር ልጅ ይሄ የሰውን ልጅ የሚያድነው ዘር ከሄዋን ጊዜ ጀምሮ በተለያዩ ሰዎች ሕይወት ውስጥ እያለፈ በተማር ውስጥ እያለፈ በሩት ውስጥ እያለፈ በረሃብ ውስጥ እያለፈ እያለፈ ሲሄድ በታሪክ ያንን ዘር ስትከተለው እኖራለች ስትከተለው መሲሁ የቱ ጋ ነው የቱ ጋር ነው የሚወለደው? አይኗ ትክክለኛ ቦታ ላይ ነው ያለው። አይኗ ሊወለድ ያለውን ሊመጣ ያለውን የእግዚአብሔርን ተስፋ ላይ ነው ያለው። አይኗ የእግዚአብሔር ፓሽን ነው ፓሽኗ፣ የእግዚአብሔር ተስፋ ነው ተስፋዋ። ስለዚህ ስትጠብቀው ቆየችና ልክ መልአኩ መጥቶ የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነግሳል ሲል አ ዘሩን አቀዋለሁ፣ መሲሁን አቀዋለሁኝ፣ የምጠባበቀውን አቀዋለሁኝ፣ ህይወቴንም ልሰጥለት እችላለሁ የሚለው ቆራጥነት እዚጋ እናያለን። እና አንዳንድ ጊዜ ሰዎች ያንቺን አይነት እምነት ቢኖረኝ ወይም ያንተን አይነት የመወሰን አቅም ቢኖረኝ ሲሉ ሰማቸዋለሁ። ያሀ ግን የሚወስነው ሰውየው አይደለም። የሚወስነው በህይወታችን ስፍራ የሰጠ ነው የሚኖረው የእግዚአብሔር ልጅ ነው። አቅም የሚሰጠው ጉልበት የሚሰጠው ወደፊት እንድንራመድ የሚያደርገን ይህ ተስፋ ነው። ይህንን ነው በሱ ህይወት የምናየው። ከዛ ደግሞ የመረጠችውስ ሪሌሽንሽፕ እንደ ሴቶች በጣም ደስ የሚል ነገር ነው የምናየው። ምን አደረገች ማርያም? ወዲያው በዚያ ሰሞን በፍጥነት ተነስታ ወደ ደጋው ሀገር ወደ አንድ ይሁዳ ከተማ ሄደች። ለምን? የሰማችው ቃል ነበረ። ስለ ኤልሳቤጥ የሰማችው ነገር ነበረ። እና እህት ጓደኞችን ስንመርጥ እንኳን እንዴት አይነት አመራረጥ መምለጥ እንዳለም ንሽ ብዙ ዘመዶች ሊኖሯት ይችላል። መቼም ከዝምድና የተነሳ ብቻ አይደለም፣ የደም ጉዳይ አይደለም። አንድ ለየት ያለ ነገር እናያለን ያለን አደለ ምንድን ነው የምናየው? ይሄ እንደውም ሶስት ወር ኮን የቆየችው ማለት አንድ ትራይ ማስተ ምንድን ነው ይሄ? ሆዷ ገፍቶ ጥሩ ቦታ እስኪደርስ ድረስ የሆነ አይነት ወዳጅነት፣ የሆነ አይነት ኢንቫይሮንመንት ነው የመረጠችው ስለዛም አስለሷ ማንነት ትንሽ ይነግረናል። አወሳሰኗ የሄደችው መንገድ ራሱ ረዥም የሁለት ሶስት ቀን የሚሆን መንገድ ነው። ተሻግራ ወደ ይሁዳ ከተማ የሄደች እሷ ከነበረችበት ከናዝሬት ኤልሳቤጥም ደግሞ ለዚህ ተሞግሳታለች። ብዙ ነገር ካለች በኋላ ጌታ ይፈጸማል ብሎ የነገራትን ያመነች እሷ የተባረከች ናት ይላል ትላታለች። እና በቃ አምነሻል፣ እግዚአብሔር የነገረሽን ነገር አምነሻል። ስለዚህ የተባረክሽ ነሽ። በቃ የምደመድመው በዛ ነው። ኤልሳቤጥ የጌታዬ እናት ጋ ትሰራለች እንደ እንደከዝኗ ወይ እንዳ ክስትል እና ጎት ልጅሁ አለም ትዊት ያደረገቻት የጌታዬ እናት ገና አልተወለደም። ገና እኮ ጽንስ ነው የጌታዬ እናት። ስለዚህ ኤልሳቤጥም የሆነ ያህል መረዳት ነበራት። ምክንያቱም ስለ እሷም ልጅ የተባለ ነገር ስለነበረ መንገዱን የሚጠርግ ዮሀንስ ተብሏል። ስለዚህ ሁለቱም አንድ ላይ የእግዚአብሔርን ሰዓት የእግዚአብሔርን ጊዜ የእግዚአብሔርን ማዳን አብረው ሊያዩ በቃ ሰፍ ብሎ የተቀመጡ ሰዎች ይመስለኛል። ማለት እና እኔ የአንቺን የአንቺን ልጅ መንገድ የሚጠርገውን ልወልድ ጸንሻለሁ። አንቺ ደግሞ ጌታዬን ትወልጂዋለሽ። ማለት የሚገርም ሴትአፕ ነው የሚገርም ኢንቫይሮንመንት ነው። ነትም ፍጹሜ እንዳለችው ማለት በቃ አንድ አይነት ነገር ማውራት ሚረክል ብቻ፣ ወይ የእግዚአብሔር ተአምራት የሰውን ሁሉ ሊያድን በእኔና ባንች ተገልጧል። ይሄኛው ቀድሞ ይወጣል፣ ይሄኛው ይከተላል የሚለው አሁን አሁን የእግዚአብሔርን ምሕረት ላየን ሰዎች በጣም ኤክሳይቲንግ ነው። ይሄ ማለት እንዴት አርጎ በቃ የዳዊት ዘር ፈልጎ ከዳዊት ዘር ውስጥ ደግሞ ማርያምን ፈልጎ ከማርያምም ደግሞ ኤልሳቤጥን ደሞ በዛ በኩል አስቀምጦ ቀድሞ ኦርኬስትሬሽኑ፣ አቀማመጡ በጣም የሚደንቅ ነው። እና ይህንን ደግሞ ያመን ስላመንሽ አንቺ በጣም የተባረክሽ ነሽ ብላ ታወድሳታለች። እና እሱ ፓርት በጣም ይገርመኛል። እሱ ብቻ ሳይሆን በጣም የሚገርመኝ ምንድን ነው ታውቃላችሁ? ሁለት ነገር። አንደኛ ኤልሳቤጥ በጣም የዘገየ ተስፋ የነበራት ሴት ናት። በጣም የዘገየ ተስፋ የነበራት ሴት ናት። እንደውም እግዚአብሔር ቃል ሲናገር ጻድቅ እና ያለ ነቀፋ ነበሩ፣ ግን መካን ነበረች። እና የእሷ የሕይወቷ ተስፋ የመዘግየቱ ምክንያት እንኳን እዚህ ጋ ኤክስፕሌን ይደረጋል። ምክንያቱም ኢየሱስን መጠበቅ ነበረበት፣ ሆነሳ መንገድ ጠራጊ ነው። እና አንዳንዴ የዘገዩ ነገሮች እንኳን ከዘላለማዊ እግዚአብሔር እይታዎች ጋር ስናስተያያቸው ሪሊ አልዘገዩም። ትክክለኛ ቦታቸውን ይዘው ነው የሚራመዱት ወይም ደግሞ ተከለከልን እንኳን ተከለከልን ብለን እንኳን የምናስባቸው የጸሎት ሩሶች ለጊዜው ይመስሉናል። በዚህ ቦታ ላይ ከዘላለም የእግዚአብሔር ሀሳብ ጋር ስናስተያየው ግን የተከለከለ ነገር አይደለም እና የኤልሳቤጥ እና ዘካርያስን እግዚአብሔር ቃል ያለ ነቀፋ ያሉ ጻድቃን፣ ነገር ግን መካን እንዲሆኑ ስታስቡት በህይወታችሁ ጻድቅ በእግዚአብሔር ፊት የሚጠብቅ ሰው እንዴት ይጎልበታል? ያ ነገር ትልቅ ነገር ነው። መካን መሆን ኢኮኖሚክ አፌክት ያደርጋቸዋል፣ መንፈሳዊ ህይወታቸው፣ ሁሉ ነገራቸው እንዴት ብሎ ሲሉ ልክ ከዘላለማዊ አጀንዳ ጋር ማየት ስትጀምሪ፣ ኢየሱስን መጠበቅ ስለነበረበት ዮሐንስ ከስድስት ወር በፊት መወለድና መንገድ መጥረግ ስለነበረበት ከእግዚአብሔር ልጅ አንጻር ስንመለከተው ተስፋው አልዘገየም። አንዱ እሱ ነው። ሌላው የማየው ነገር ምንድነው? ማርያም ኢየሱስ ክርስቶስን ነው የጸነሰችው አይደል? በእሷ ውስጥ ኢየሱስ፣ እኛም ያለን ተስፋና የምንኖረው ተስፋ ነው አለ። ክርስቶስ በእኛ ውስጥ የክብር ተስፋ አይደል? ግን ይህ የክብር ተስፋ በሕይወታችን ውስጥ መወለዱ ብቻውን በቂ አይደለም። ጌታን መቀበላችን በቂ አይደለም አይደለ? ያህ ግን የጸነስን ነገር ደግሞ ማደግና ሕይወታችንን መውረስ አለበት። አረማመዳችንን፣ አነጋገራችንን፣ ውሏችንን መቀየር መቻል አለበት። ይቀይራል አይደለ? የደህንነታችን ሙላቱ በዛ ይታያል። ስለዚህ እሷ ይሄ ኢየሱስ በህይወቷ አድጎ ፍሬያማ እንዲሆን ትክክለኛ ወዳጅነትን ስትመርጥ እናያታለን። ማርያም ሊያድግ የሚችልበትን ወዳጅ አመራረጧ በውስጧ ያስቀመጠችው ላስቀመጠችው ነገር የሰጠችውን ክብር ያሳያል። እና በተለይ እኛ በጌታ ማደግ ለምንፈልግ ሰዎችና የእግዚአብሔር ሀሳብ በሙላት ቤታችን ፍሬያማ ሆኖ ተወልዶ ሌሎችን ሲያድን ማየት ከፈለግን ወዳጅ አመራረጣችን የተስፋውን ቃል ማዕከላዊ ያደረገ መሆን አለበት። ውሏችን፣ ማዕከላዊ ይህን ነገር ማዕከላዊ ያደረገ መሆን እንዳለበት ነው ከማርያም ሕይወት የምንመራው። እና እንዲህ አይነት ወጣት ልጅ ናት አንድ መልአክ መጥቶ እዲህ የሚያስደንቅ መቼም ታይምን እንኳን አደለ የቀደደው ኤዲ እና ቢሲ ብሎ እኮ እንደ መጋረጃ ነው አደለ ታይምን የቀደደው ይብን የታይምን ፋብሪክ የቀደደ። ይህን ታላቅ መልእክት ተቀብላ ይዛ በህይወቷ አስተናግዳ ስትመላለስ እናያታለን ማለት ነው። በዚህ በነዚህ ገጾች ላይ ከዛ በኋላ ሳ በምትኖረው ኑሮ አንድ ሁለት ጊዜ እናያታለን አይደለ፣ ወንጌል ውስጥ ማለት አንድ ጊዜ ብቻ እግዚአብሔር ተጠቅሞባት የጠፋች አይደለችም የሆነው። በህይወቷ ዘመን ሁሉ ለዚህ መልእክት ለዚህ የእግዚአብሔር ልጅ ራሷን የሰጠ ህይወት እንደነበራት ነው የምናየው። እስከ መስቀሉ ድረስ ነበረች። በህይወቱ አገልግሎትም ውስጥ አንድ ሁለት ጊዜ እናያታለን አይደለ እስቲ የቱ ትዝ ይላችኋል? እኔ የበለጠ የማስታውሰው በቃና የነበረውን ሰርግ ነው እና እዛ ላይ ከኢየሱስ ጋር የነበራት ስላለቀው የወይን ጠጅ ስታነጋግረው የነበረው እንደምታውቅ እና ይሄንን ይሄን የነበረውን ችግር የወይን ጠጁን ማለቅ ችግር የመፍታት አቅምና ፓወር ኃይል እንደነበረው ታውቃለች እና ለዛ ነው አንድ ነገር አድርግ ነገር ነው የምትለው። እና እኔ ከመጀመሪያው ማርያም ታውቃለች ማን እንደሆነ ኢየሱስ ግን በዛ ጊዜ እንዳልደረሳት ታውቂም ወይ ተይኝ ይላታል እና እኔ ኦፍኮርስ ቆይቶም ያንን ተአምር ሲያደርግ እናየዋለን። ግን በዛ ውስጥ በዛ ባላቸው ኮንቨርሴሽን ወይም ንግግር የኢየሱስ አኗኗርም ገና ከልጅነቱም ጀምሮ መቅደስ ገብቶ ጥሏቸው ሲጠፋ ጀምሮ ያለውን ሳይ ማርያምን እንደ እናቱ በህይወቱ ስልጣን እንደነበራት፣ እናቶቻችን በህይወታችን ስልጣን እንዳላቸው በተለይ በልጅነታችን ስናደግ እንደ እናትነቷ የካዳት አልነበረም። ማት አምላክ ነኝ ብሎ የተዋት አልነበረችም፣ ግን በሚኒስትሪ ስራ ወይም በአገልግሎት ስራው በተለይ አገልግሎቱ በጀመረ ጊዜ እሷም ቦታዋን አውቃ፣ እሱም አምላክ ማለት የተጠራበትን አገልግሎት ተረድቶ ያንን መስመር ያሰመሩ። ምክንያቱም አጠያየቋንም ስናይ እናት ልጇን እንደምታዝ ሳይሆን ያዘዝችው ኦልሞስት፣ እኛ እንደምንጠይቀው እኛ እንደምንጸልየው ነው። እሷም ኢየሱስን ስጠይቀው የምናየው እና ያንን መስመር ሲያሰምሩ የማይበት ንግግር ነው። እሱም አምላክነቱን ተረድታ አምላክነቱ እሷም ላይ አፕላይ እንደሚያደርግ እሷም ላይ ለዛ በጥያቄ መልክ አንድ ነገር የእሱም ምላሽ ጊዜ እንዳልደረሰ አታቂም ወይ ብሎ ሲመልስላት ያንን መስመር የሚያሰምሩበት ኮንቨርሴሽን ነው ብዬ አስባለሁኝ። እና እኔ እሱን አስባለሁኝ። እሱን ራሱን ደግሞ እዛው መጥራፍ ላይ ስናይ እንዲህ እንዴት እንደዚህ አታረግም አይደለም የምትለው ዞር ብላ ወደ ደቀ መዛሙርቱ እሱን ስሙት የሚላችሁን አድርጉ ነው የምትላቸው። ስለዚህ እሱ የሚላችሁን ካረጋችሁ እውነትም እውነትም ይሄ እሱ መለወጥ ይችላል። እሱ ነገሮችን ማደስ ይችላል። እሱ ነገሮችን የሌለውን ወደ መኖር ማምጣት ይችላል። ስለዚህ አሁን እኔ ከእሱ ጋር ሳይሆን እናንተ እሱን እንድሰሙት እየነገርኳችሁ ነው። ስለዚህ እሱን ስሙት፣ ኢየሱስን ስሙት፣ የሚላችሁን አድርጉ እና ትእዛዛ ይለያያል። ቶኑ ይለያያል። ደቀ መዛውርቱ ዞራ እሱ የሚላችሁን አድርጉ። በቃ ከዛ ደግሞ እውነትም ክርስቶስም ከሆነ ሰዓት በኋላ ከሆነች ጊዜ በኋላ ሂዱና ያንን እንትን አድርጉት ይሄንን አምጡ ምናምን ትእዛዝ ሲሰጣቸው ታያለሽ። እና ጠይቃለች፣ አገልግሎት ያልደረሰም ብሏታል። ስለዚህ እዛ ጋር ይቆማል ኮንቨርሴሽናቸው። ዞራ ግን እሱ የሚላችሁን አድርጉ ትላለች። ስለዚህ ታውቃለች። እና በጣም የሚደንቀኝ ስለ ማርያም መጽሐፍ ቅዱስ እነም ሁሉንም ባየው ጊዜ በልቧ ትጠብቀው ነበር የሚል ቃል ሁሌ ማለት ከሲጠፋባትም እንዴት ነው ልጅ ጠፍቶብሽ? አይ ሄማ አላማ አለው፣ ዝም ብሎ አይደለም የሄደው። በጣም ያስደነግጣል ልጅ እንኳን መጥፋት ዞር ሲል ካይንሽ የትጋን ያለው ምናምን ብለን እንፈልጋለን። እና ያንን ያህል የሶስት ቀን መንገድ ያህል ሄደው ተጉዞ ተመልሰው መተው የታለ ብለው ከካህኑ ጋር ሲነጋገሩ ስታይ፣ እንዴት እንዴት አረጋናለ ምናን ብትለውም በልቧ ግን ጠብቀው ነበር። ይሄ ቃል ይደጋገማል ብዙ ቦታ ይደጋገማል። ስለዚህ የክርስቶስ ኢየሱስ አምላክነትን በደንብ ሪያላይዝ አድርገው ታይሚንግ የምትጠብቅ ሰው ነበረች እና በቃ ታያለሽ እሷ ሜንሽን በተደረገች ቁጥር። ሁለተኛው ደግሞ የምናየው ክርስቶስ አብዷል ብለዋቸው መተው ከወንድሙ ጋር ሊፈልጉት መጡ ይላል። ግን ትንሽ ደግሞ ወደ ታች ስታይ በልባ ግን ተጠብቀው ነበር ትላለች። ገና እንዳልተፈጸመ ገና ገና ገና ተስፋው ገና ያደገ በቃ በቤቷ ልጇን እያደገ ብቻ ሳይሆን የአለም ሁሉም የመቤዠት አምላክ በእሷ ውስጥ ሆኖ ዓለምን ሁሉ ሊያድን የመጣው አምላክ እያደገ ነው። እሱን ነገር በጣም ተጠብቀው ነበረ እና ይገርመኛል። ማለት የልጅሽን የወደፊት እግዚአብሔር ስለ ልጅሽ የነገረሽን ነገር እናትም ሆነሽ ጠባቂም ሆነሽ ሁለቱንም አንድ ላይ ያስተናገደችም ሰው ነበረች፣ እና በቃ በጣም ይደንቀኛል። ጠብቀው ነበር፣ አልዘነጋችም። ይኸው ነው ቅድም ሜንሽን ያደረግሽው ቃል። አሁን ለምሳሌ እንኳን ለማየት ወደ ሉቃስ ምዕራፍ ሶስት ላይ እዚህ ዮሐንስ ምዕራፍ ሁለት ላይ የተናገርሽው የሰርጉ ላይ እኔ ደስ የሚለኝ አንድ ሌላ ነገር እናንተ የተናገራችሁ ሙሉ መድገም ስለማያስፈልግ እንደው ትንሽ አንድ ነገር ብቻ ለመጨመር ኢየሱስ ክርስቶስን በሕይወታችን ጋብዘን አምላካችን አዳኛችን ጌታችን ካደረግን በኋላ በኮሚዩኒቲ ውስጥ ወይም በህብረተሰቡ ውስጥ ስለሚጠበቅብን ተሳትፎ እንኳን የሚያሳይ ነገር ይመስለኛል። ምክንያቱም የራሷ ሰርግ ወይ ልጇ ሰርግ አይደለም፣ በሰፈር ያለ ሰርግ ውስጥ ላይ በሚኖረው እጥረት ላይ የምታደርገውን ጸሎት ተጋድሎ ሊሆን ይችላል፣ ለእርዳታ የምትዘረጋውን ልጇን ሊሆን ይችላል የሚያሳየውና። በህብረተሰብ ውስጥ በምንኖርበት ጊዜ እንደ ክርስቲያኖች የምንጨምረውን ጨው የምንጨምረውን የምናመጣውን ጣዕምም የሚያሳይ ነገር ነው የማየው። ከህይወቷ በአጠቃላይ በአዲሱ ኪዳን እስከ ሐዋርያት ስራ ድረስ የምናያት በተሳትፎ እናያታለን። በህብረተሰብ ውስጥ ገብታ ስትሰራ እናያለን እና ይሄ በህይወታችን እኛም እንደ አማኞች የሚጠበቅብን ነገር ነው። ሌላው ስለ ማርያም ሁልጊዜ ስናወራ የሚመጣው ጥቅስ ምንድን ነው? ሁልጊዜ ኢየሱስ ክርስቶስም እኮ እናቴ ማናት ወይም እህቶች ወንድ ማን ነው ብሎ አለ የሚለው ቃል በጣም ብዙ ጊዜ ይመጣል እና እሱም የሚገኘው ማርቆስ መጽሐፍ ምዕራፍ ሶስት ነው እና ሶስት ቁጥር 21 ላይ እንዲላል ወይም ከቁጥር 20 ጀምሮ ከዚያም ኢየሱስ ወደ አንድ ቤት ገባ። እሱና ደቀ መዛሙርቱ ምግብ መብላት እስኪሳናቸው ድረስ ህዝቡ እንደገና በብዛት ተሰበሰበ። ሁኔታውንም የሰሙ ዘመዶቹም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ ይልና ዝቅ ብሎ 31 ላይ ከዚያም በኋላ እናቱና ወንድሞቹ መጡ በውጭ ቆመው ሰው ልከው አስጠሩት። በውስጥ ቁጭ ብሎ እያስተማረ ነው፣ ሰዎችን እየፈወሰ ነው፣ ከአጋንንት እያወጣ ነው። በውጭ ቆመ አስጠሩት ይላል። ከዛ በዙሪያው የተቀመጡትም ሰዎች፣ ብዙ ሰዎች እነሆ እናትህና ወንድምህ ወንድሞችህ ውጭ ይፈልጉታ ይፈልጉሃል አሉት። እርሱም መልሶ እናቴ ማናት ወንድሞቼስ እነማን ናቸው አላቸው። በዙሪያውም ወደ ተቀመጡት በመመልከት እናቴና ወንድሞቼ እነዚህ ናቸው፣ እግዚአብሔርን ፈቃድ የሚያደርግ ሁሉ እሱ ወንድሜ እህቴም እናቴም ነው አለ ይላል። እና ይህንን በማቴዎስ ምዕራፍ አንድ ያሉትን ሴቶች ህይወት ታሪክ ጋር ስናስተያየው ከእሱ ጋራ ስናደርገው እነዚህ ሁሉ ሴቶች የተወለዱበትን ነገድ፣ የተወለዱበትን ዘር፣ የተወለዱበትን አገር እነሩት ትተው ወደ አንድ ተስፋ ተሰደዱ አይደለም። እዚህ ጋር ማርያምንም የሚጠየቃት ወይም ደግሞ ኢየሱስ ክርስቶስም የሚናገረው ይሄንኑ ነው አደለ? የተወለድኩበትን ወይም ደግሞ የደም መተሳሰርን ትቶ ወደ እግዚአብሔር ተስፋ ስለመሰደድ ነው አትኩሮት ሲሰጥ የምናየው እና ማለት እንደየ እንግዲህ እንደየ የምንማረው ሊሆን ይችላል እዚህ ጋ ምናልባት ብዙ ጊዜ በጣም ብዙ የምናመሰግነው የእምነትን ጀብድ በህይወቷ ስናይ እዚህ ጋር ደግሞ እንደ እናትነት ይህ የእናትነት ማንነቷ ወደ ምድራዊነት ሲስባት ደግሞ እና ጌታያንን መስመሩን ሲያሰምር ደግሞ የምናይበት ቦታ ነው ብዬ አምናለሁ እና ለሌሎቻችንም በህይወት ዘመናችን እግዚአብሔር እንዲህ ያሉ መስዋዕቶችን ሊጠይቀን እንደሚችል እንድናስተውል የሚያደርገ ክፍል ነው ብዬ አስባለሁ። እናንተ ምታስባላችሁ? ያ ከምትዩው ነገር ጋር በጣም እስማማለሁ። እኔን መልሶ መልሶ እንዳስታውስ የሚያደርገኝ ወደ ሰውነቷ ከመሳቧም በዘለለ ሰውነቷን ማለት ሰው መሆኗን በጣም አሁን ለምሳሌ አንዳንድ ጊዜም በተለምዶም ስናስበው የምናስበው ነገር ማርያም እናት ከመሆኗም አንጻር ሴት ከመሆኗም አንጻር የበለጠ አዛኝ ልትሆን እንደምትችል ወይም ር ለስ ለስ ያለ ማንነት ሊኖራት እንደሚችል እኛ የበለጠ ከእሷ ጋር ሪሌት ማድረግ ልንችል እንደምንችል ነው። ግን እሷም አትኩሮታችንን ከራሷ ላይ አንስታ ወደ እግዚአብሔር እና ወደ አምላኩ መልሳ መልሳ ስታመጣ እናያለን እና እሷ ላይ ያለውን ፎከስ ራሷን በጣም አዋርዳ ያየች አዳኝ አስፈላጊ እንዳ እንደሚያስፈልጋት ባሪያ እንደሆነች እና እግዚአብሔርን በጣም ከፍ ከፍ ስታደርግ እናያለን። እንዳልሽም የኢየሱስን ስልጣን ለሌሎች አሰርት ስታረግ እሱን ስሙት ስትል እናያለን እና እኔ በጣም ከማርያም ህይወትና ማንነት የምረዳው ሰውነቷን በጣም የተረዳች ሰው እንደሆነች እና እስከ መጨረሻውም እንደውም ዮሐንስ 19 መጨረሻ ላይ ኢየሱስ ተሰቅሎ ወደ ሞቱ ሲቃረብ ለሌላ ሐዋርያ በቃ ኬር እንዲያደርግላት እንደ እናቱ እንዲወስዳት ሲነግራው እና ያለን እና በቃ ስቲል ማለት ስቲል የሰውነት ጫንቃ፣ የሰውነት ህይወት ማለት ሰው የመሆን ህይወት ስቲል በህይወቷ ውስጥ የሆነ ነገር እንደሆነ እንደውም አይ ቲንክ ብዙ ጊዜም የምናስበው ይህ ትውልድ ሁሉ ብጽት ይሉኛል የሚለው ሀሳብ ለምንድን ነው እንደዚያ ያለችውም? የሚለውን ብናስብ አይደለ ከሰውነት በላይ ሆና ሳይሆን ወይም ከሰውነት እውነታ ውስጥ ስለወጣች ሳይሆን የተሰጣት ኃላፊነት ይሄንን መሲህ ወደዚህ ዓለም የማምጣት በሰውነት የማምጣት ኃላፊነት ትልቅ ጸጋና ትልቅ ክብር ያለው እውነትም ደግሞ ክብር ያለው ስለሆነ ነው እንጂ እስቲል ኢቭን እየሱስ እንኳን ከዚህ ህይወት ከዚህ ዓለም በሚለይበት ሞመንት ሰዓት ራሱ እንደ ሰው ትሪት ሲያደርጋት ልክ እንደ ሰው በሰውነት ዓለም ውስጥ በዚህች ዓለም ውስጥ እንደምትኖር ሴት ትሪት ሲያደርጋት እናያለን እና እኔ ከእሷ ህይወት በጣም የምረዳው እና ከኢየሱስም ጋር ካላት ግንኙነት ካላት ንግግሮች፣ ከሌሎቹ ሐዋርያዎች ጋር ካላት ንግግር ሳይ ሰውነቷን በጣም የተረዳች በእግዚአብሔር አምላክነት የጸናች እና በነዚህ በሁለቱ ውስጥ ምንም አይነት መስተካክሎ የሌለ አምላክ አምላክ እንደሆነ፣ እሷ ሰው እንደሆነች በጣም ክሊር ልታረግልን በጣም የጣረች እንደሆነች በመዝሙሯ የማየው እሱን ነው። በሕይወቷም በኢንተራክሽኗ የማየው በጣም ክሊር ልታደርግልን የሞከረችው አይ ፎከሳችሁ፣ እኔ ሳልሆን ፎከሳችሁ ኢየሱስ ነው፣ ፎከሳችሁ እግዚአብሔር ነው። እሱ ነው ከፍ የሚለው፣ እሱ ነው የሚነግሰው፣ እሱ ነው አምላክ፣ እሱ ነው አዳኝ፣ እሱ ነው የሰዎችን ልብ የሚመረምር ብላ አቴንሽናችንን መልሳ ሪዳይሬክት ስታደርግ መልሳ ስትቃኝልን፣ መልሼ መልሽ ያለውኝ ና አይ ቲንክ እኔ ለሷ ያለኝ አክብሮትና ለሷ ያለኝ አድናቆት በጣም የሚጨምረው ባላት ሕይወት በንግግሯ የሚሆን በሌሎች ጋር ባላት ግንኙነት በጣም ክሊር ሆና የምታሳየንና የምትነግረን ፎከሱ እግዚአብሔር። በቃ አንድ ፎከስ ነው ያለው ሰው ፎከሱ እግዚአብሔር ነው። ምላሹ እግዚአብሔር ነው። መሲሁ ኢየሱስ ነው። እሱ ላይ ነው በቃ ሀሳባችን ሊሆን የሚገባው። እሱ ነው አዳኛችን፣ መድኃኒት እሱ ነው የሚለውን ክሊየር ሆና ስታሳየን መልሳ መልሳ ያለሁኝ በሱ በጣም እደነቃለሁኝ። እሱ ነው የበለጠ እንደውም ትውልድ ሁሉ ብጽዕት እንዲሏት የሚያደርገው ምክንያቱም እኔ ሳስበውን የመላእክትነት ኤሌመንት፣ በህይወቷ ዶሮ ቢሆን ኖሮ የሆነ መለኮታዊ ማንነት ኖሯት ቢሆን በቃ ከማልክት አንዷ ናት። ስለዚህ ምንም ል የሚያስደንቅ ነገር አይኖርም። ግን እሷም የምትለው ምንድን ነው? እርሱ የባሪያውን መዋረድ ተመልክቷል እና ከዛሬ ጀምሮ ትውልድ ሁሉ ብጽህት ይሉኛል። ይህ መዝሙር ኤልሳቤጥም ዘምሯለች የባሪያቱን ውልደት ተመልክቷል እና የሚለው እና መዋረድ ማለት ሌላ ነገር ሳይሆን ከአፈር የተሰራ ሰው ታስበው ዘንድ የሰው ልጅ ምንድን ነው እንዳለው ዳዊት ማለት ነው። ያ አይነት ማንነት ያለውን ሰው ይሄ ሸክላ ሆኖ ማንነት የከብረውን የእግዚአብሔር ነገር ለመያዝ መቻሉ በጣም ትሁት የሚያደርግ ነገር ስለሆነ ከዚህ የተነሳ ነው ትውልድ ሁሉ ብጽት ሊሏትን የሚገባው። ምክንያቱም እስቲ ሁላችንም እንኳንና ይህን አይነት ትልቅ ዲቫይን ጥሪ ተመቶብን፣ አሁን በህይወታችን ያለብንን ጥሪ እንኳን እንትን ለማለት የሚከብደን ነው። ስለዚህ እግዚአብሔር በህይወቷ ያለውን ጥሪ በሙላት የፈጸመች ሴት ስለሆነች፣ በእርግጥም ትውልድ ሁሉ ከዚህ መማር ይችላል ማለት ነው። ከዛ ደግሞ የተሸከመችው ፔንኮ ቀላል አይደለም። ማለት ኢየሱስን ስንቴ ሊወግሩት ሞክረዋል፣ ስንቴ ሊገሉት ሞክረዋል። ከሀገሩ ከተወለደበት ስፍራ ነብይ በአካባቢው ላይ ነብይ አይባልም ቦታው አይሰጡንም ብሎ ስንቴ ተሰዶ ሄዷል። ማለት ኢየሱስ ክርስቶስ የተመቻቸ ህይወት አልነበረም የሚኖረው በቃ ከዚህ ሀገር ከሀገር ወክ እያረጉ እንዳሁኑ ትሬን የለ ፕሌን የለ ወክ እያደረጉ ነው እየተንቀሳቀሱ ያሉት። ይሄ ልጅ የታለ ብላ እንኳን ለመፈለግ ኦቶሪቲ ውን አታለች። ምክንያቱም እሱ አገልግሎቱ ወደ ሚኒስትሪው ገብቷል። ከዛ ደግሞ እነ ሆይ ልጅሽ ትባላለች። በመስቀል ላይ ያን ሁሉ መከራ ሲያልፍ ስታይ ማለት እንደ ሰው የሚቻል ፔን አይደለም ይሄ ማለት ይሄ እልል እግዚአብሔር ሆይ በእኔ ህይወት ያረከው የሚባል ብቻ አይመስለኝም። በጣም ፔንፉል ጆርኒ ይመስለኛል የምታሳልፈው ማለት ወልደዋለች ልጇ ነው። ስለዚህ ያንን ነገር ያን ሁሉ ሰልፍ ሲያልፍ ያን ሁሉ ማለት እኛ እኛ ክርስቶስ ከአዳኝነቱ አንጻር ያስተማረንን ትምህርት ስለምንወስድ ነው እንጂ በዛ ጊዜ እና አይሁዶች በጣም የሚቃወሙት ሙክራብ ገብቶ ሲያስተምር በጣም ነው የሚቃወሙት። ይህን ሁሉ ሲሆን እሷ እናቱ ናት እና እንዴት ያም ይሆን እንዴት ይከብድ ይሆን። ይሄንን ነገር በህይወት እያለሽ የልጅሽን ሙሉ ሙሉ ከተማ ሊወግረው ሲወጣ ወይ ከተራራ ሊጠለው ሲሞክሩ ምናምን ማየት በልባባ ትጠብቀው እነት ግብሔርየእግዚአብሔር ጥሪ ባይገባ ትችሰው ገብቷትም ከባድ ይመስለኛል። ቀላል አይደለም። ሴፍ በውስጥሽ እስኪያልፍ ድረስ የሚሰማ ፔን ሂ ዲስክራይብ ድት ፎር ሄር በደንብ እኮ ነው ዲቴይል የነገራት ማለት ዲስክራይብ የሚደረግ ማለት ሴፍ እኔ እንጃ። አይ ቲንክ በጣም ትልቅ ፔን ውስጥ እንደምታልፍ ማሰብ መቻል አለብን፣ እና ያን ያህል ዲስክራይብ ተደርገዋለች ባንቺ ማንነት። ይሄ በጣም ከባድ ነው። እግዚአብሔር ይሁንልኝ የጌታ ባሪያ ሆይ ማለት እውነትን በጽት ሊያስብላት ይገባል። ምክንያቱም እሷ ዋስ ሳይንድ አፕ ፎር እዚህ ጋር ይሁን ብላ የተቀበለችው ቀላል አልነበረም። ልጅ ማሳደግ ብቻ አይደለም ማለት ሙሉ ነገር የተረማመሰ ማለት ከህግ ወደ ፍሪደም፣ ወደ ግሬስ፣ ወደ ጸጋ ያመጣ የዓለምን ሁሉ ኃጢአት ተሸክሞ የሞተ የተሰቃየ፣ እውነትም ደግሞ የተነሳ እና እነዚህ መነሳቱን እኮ እኛ ነን አሁን እዚህ ጋ ቁጭ ብለን እንደተነሳ የምናውቀው። ሲሞት ኮርስ ብትጠብቅም ልጄ ሞተ ነው የምትለው ነው። እና ያን ሁሉ ፔን ከሞትም ደግሞ የመስቀል ሞት ማለት ዝም ብለው ወግረው አይደለም የገደሉት። የመስቀል ሞት የተረገመ ነው የሚባል የመጨረሻ ልጅ ተሰቅሎ ስታይ እና እነዚህን ሁሉ ፔን ስታልፍ እንደ ሰው ነው ያለፈችው፣ እንደ እኛ ነው ያለፈችው። ስለዚህ ያ ፓርት ዲስክራይብ ያደርገዋል ነው ለሌላ ሀዋርያም ሲነግረው ላይክ ቴክ ኤር ኦፍ ጠብቅልኝ፣ ተንከባከባ። ስለዚህ መንከባከብ እኮ የሚያስፈልገው የሰውን ነው። ምክንያቱም በጣም ብዙ ውስጥ ነው፣ ብዙ ሰልፍ ውስጥ አልፋለች። ብዙ በሱ ምክንያት፣ በኢየሱስ ክርስቶስ እናትነት ምክንያት ራሱ ያለፈችው መንገድ ቀላል አይደለም። እንደ መውለድ ብቻ አልነበረም። መውለድ ራሱ ብቻውን በቂ ሆኖ በቂ ሆነ ከባድ ነገር ቢሆንም፣ እሱ ብቻ አይደለም። አሳድጋለች፣ እሱን ይዛ ትሄዳለች። ደግሞ ላይፍ እንትናቸው የሀብታም ቤተሰብ ውስጥ አይደለም የሄዱት ምክንያቱም ሙክራ የሚያቀርቡት እንትኖች ዶ ምንድነው? እርግብ ነበር የሚያቀርቡ ስለዚህ እሱንም ወደኋላ ወደ መለሰች ስታዩ እነዚህ ሰዎች በቃ ፈታ ያለ ህይወት እንደዚህ ተመቻችቷቸው የሚኖሩ ሰዎች አይደሉም በዛ ውስጥ ነው ክርስቶስን ያሳደገችው በዛ ውስጥ ነው ይሄን ሁሉ የጠበቀችው እና እውነትም በጽህት ብንላት ምን ማለት ምንም የሚገርም ነገር አይደለም ለ ራሷን ፕሮፌሳይ ያደረገችው የተናገረችው ስለ ምክንያቱም የምታልፍበት እሷ እንደውም እኮ አላለፈችበትም እንደዛ ስትል መጨረሻዋን ስታይ እዛ ድረስ ሄደች። ሐዋርያት ስራ ውስጥ ገብታ ከሀዋርያቶቹ ጋር አብራ ስትጠብቅ የመንፈስ ቅዱስ መምጣት፣ እነዚህን ነገሮችን ዲቴል ስታይ በጣም ብዙ ያለፈች ሰው ናት። በክርስቶስ እናትነት ብቻ ብዙ ያለፈች ሰው ናት። እና በቃ አይገርምም ትውልድ ሁሉ ብጸት ቢሏት። ምክንያቱም እኛ አንድ ሁለት ነገር አለፍን ብለን ተምር ይፈጠራል። ስለዚህ ማለት በጣም ይሄ ኦንቶፖዘስ ይሄን ሁሉ አልፌ እኔ ይገባኛል ቦታ እንኳን ብላ አልጠየቀችም። ይህን ሁሉ አልፋ አምላክነቱን አክኖሌጅ አደረገች። አምላክነቱን የተቀበለች ከነሱ ጋር እኩል ትጠባበቅ የነበረ ሰው ናት እና የሚገርም የሚደንቅ እንትን ቦታ ያላት ያላት በፊት ለፊትም ደግሞ የምናገኛት ማለት መልአክ መጥቶ የምስራች የነገራት አይነት ሰው ናት እና እስት አሜዚንግ በጣም እንትን በጣም የሚገርም ታሪክ ነው። ወደኋላም ሙሉን ብናነብ እሷ የተጠራችበትን ቦታ በሙሉ የሚገርም የሚገርም ቦታ ላይ እናያታለን። እና በቃ አይ ቲንክ እንደ እናት ብቻ ሳይሆን እሷ ደብል ዲዩቲ ነው የተወጣችው ምክንያቱም። እንደ እናት ብዙ የተሰቃየችው ስቃ አለ። ኢቨን ጀስት ኢየሱስ የሚኖረውን ኑሮ ራሱ እያዩ ምክንያቱም ኢየሱስ ሪስኪ የሆነ ኑሮ ነው የኖረው፣ እና ብዙ አይነት አጠያቂ ቦታዎች ሲገባ ራሱን ታየዋለች። እና እንደ እናት ምን ልታስብ እንደምትችል ማሰብ አልፈልግም፣ ምክንያት ሊጨንቅ እንደሚችል ኢቨን የት እንዳለ ራሱ ሳታቅ ብዙ ጊዜ ታሳልፋለች። ግን ከዛም አልፎ ተርፎ ልክ እንደኛ ደግሞ አዳኟ ማለት አዳኟ እንደሆነ አውቃለች። ምክንያቱም ይነግራታል፣ በገብርኤልም ነግሯታል። ታሰላሰላለች፣ ታውቃለች። በኢየሱስ ሕይወት ሁሉ ውስጥ ሁሉ የማስበው እንግዲህ ይሄ መጽሐፍ ቅዱስ አይነግረው የሚጠረጥረው ትንቢትን እያነበበች እግዚአብሔርን ቃል እያነበበች እያየች ነው። በቃ ይሄ መሲህ ማን ነው የሚለውን እያስታረቀች እየሄደች ልጅ ነውና እኛ ኢየሱስ ሞተ የሚለውን ማለት ሞቶልኛል የሚለውን ነገር ስናስብ ኢየሱስ ያለፈበትን ስቃይ ስናስብ፣ እኛ በቦታው ያልነበረን በኢየሱስን በእናትነት በዚህ ዓለም ውስጥ ያላሳደግን ኢቨን በቃሉ አንብበን ያምንን እንኳን ኢየሱስ ያለፈበትን ስቃይ ስናስብ በጣም ያምናል። ግን እሷ ልጇም ነው አዳኟም ነው እንዴት አይነት ፀጋ ሊያስፈልጋት እንደሚችል ማሰብ አልፈልግም። በቃ ይህን ሁሉ በተወጣችበት ግሬስ በተወጣችበት ሰብሰብ ብላ በራሷን ጠብቃ ሀሳቧን ጠብቃ ልጇን ጠብቃ የሄደችበት መንገድ በቃ እግዚአብሔር እውነትም ፀጋውን ሞልቶላታል፣ ፀጋውን ሰጥቷታል። ይህን ሁሉ ነገር ተወጥቶ ለመቀጠል እንድል ያደርገኛል። በጣም አሪፍ ጥናት ጊዜ ነበር የነበረን። ብዙ ነገር ነው የተማርነውም። ገና ብዙ ብንቆፍረው ብዙ የማያልቅ ሀብት የሚወጣበት ነገር ነው። እንደውም በተለይ ከሀና ሕይወት ጋር እያስተያየን ሀናም እኮ መጨረሻ ላይ ልጇን ለእግዚአብሔር ሰጥታለች። ስለ እናትነት ብዙ ነገር እንማራለን። በቤተክርስቲያን ውስጥ ወይም ደግሞ በህብረተሰባችሁ ውስጥ ስለሚኖረን ተሳትፎ ብዙ ነገር እንማራለን። ከ120 ዎቹ ጋራ ከነ ጴጥሮስ ጋራ እዛ በጸሎት ታገለግል ተጋ ነበረ እና በቃ ትልቅ ነገር በህይወት ያልፏል ና ካሁን በኋላ እኔ እነዚህ ትንንሽ አገልግሎቶች አላገለግልም ምናምን አላለችም። እና ብዙ በህይወታቸው ከህይወቷ ብዙ ነገር ነው እየተማር ነው ኢቨን ልጁ ሲመጣ ልጁን ለመውለድ እንኳን ሲሄዱ የምትወልድበት ቦታ እንኳን አልነበረም። አይደል? እኔ በጣም ይገርመኛል። እንዴት ነው እግዚአብሔር ከዘላለም ጀምሮ የዚህን ዘር መወለድ ሲጠብቅ ቆይቶ አንድ ሆቴል ሩም እንዴት ነው ያላዘጋጀው? እና ቦታ አጥተው የሚለው ነገር በጣም ነው የሚገርመኝ። እና በህይወታችን የእግዚአብሔርን ሀሳብ ስላገለገልን ሁሉ ነገር ይሰካካል ማለት አይደለም ግን በዛም ውስጥ እግዚአብሔር ጸጋውን እንደሚያበዛልን ነው። ከዚች ወጣት ከሁሉም ከቃሉ እንግዲህ ጸጋ የበዛልሽ የሚለው ቃል ነው የሚታየኝ። ና እንጸልይ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለ ሕያው ቃልህ እናመሰግናለን። እግዚአብሔር ሆይ ጌታ ኢየሱስ ክርስቶስን የእግዚአብሔር የአንተ ልጅ የሆነውን ዘላለማዊ አዳኝ የሆነውን እንደዚች ወጣት እንደ ማርያም ተቀብለን በሕይወታችን በውሳኔ ተቀብለን በፈቃደኝነት ተቀብለን በሕይወታችን አስተናግደን ተሸክመን ያንን ደግሞ እውነት በሕይወታችን አድጎ በህብረተሰብ ውስጥ ደግሞ ሰርጾ ለውጥ የሚያመጣ አካሄዳችንን፣ አነጋገራችንን፣ አስተሳሰባችንን፣ ውሏችንን ሁሉ ለውጥ የሚያመጣ እውነተኛ ለውጥ በሕይወታችን እንድንለማመድ ይህ ጸጋ እንዲበዛልን በክርስቶስ ኢየሱስ ስም እንጸልያለን። እግዚአብሔር ሆይ በዚህ ዘመን ይህንን የተለወጠ ማንነት በቃ ይህንን መስቀል ተሸክመን የምንሄድበትን ጸጋ ጉልበት፣ አቅም ስለሰጠን እናመሰግናለን። ጌታ እግዚአብሔር ሆይ ስለዚህ ትምህርትና እውነት ተመስገን። በክርስቶስ ኢየሱስ አሜን። በማቴዎስ ምዕራፍ አንድ የሚገኙ ሴቶች ጥናታችን እንግዲህ በዚህ መልክ ተገባደዋል። የትዕማርን፣ የረአብን፣ የሩትን የቤርሳቤህን እንዲሁም ደግሞ የማርያም የክርስቶስ እናትን ሕይወት ባህሪ እና የወንጌል ፋይዳ አብረን ስናጠና ቆይተናል። አብራችሁንም ቆይታችኋል ብለን ተስፋ እናደርጋለን። የማቴዎስ አንድ ሴቶች ጥናት በዚህ በልኩ ቢገባደድም ሌሎች የመጽሐፍ ቅዱስ ጥናቶችን አብረን የምናስከትል መሆናችንን ቃል እንገባለን። እስከዛ ጊዜ ድረስ ደግሞ በድረ ገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ በኢንስታግራም፣ በዩትዩብ፣ በቴሌግራም ሴላ ኢትዮጵያ ብላችሁ ፎሎ በማድረግ የተለያዩ ቁም ነገር አዘል ቪዲዮዎች፣ መጣጥፎች፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ እንጋብዛችኋለን።